በጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን በኢትዮጵያ የአዲስ አበባ ከተማን ጨምሮ በአማራ ክልል፣ ትግራይ፣ ኦሮሚያ እና በሶማሊያ ክልሎች የአጣዳፊ ተቅማጥ በሽታ በኮሌራ ስም በሚታወቀው እየተከሰተ መሆኑንና ምን እየተሰራ መሆኑንም በተጓዳኝ ለዲደብሊው በአጭሩ ገልጸዋል። እንግዲህ የአጠቃላይ የአጣዳፊ ተቅማጥና ትውከት ኢትዮጵያ ውስጥ ባለፈው ሁለት ወረት መካከል የታየባቸው ክልሎች አሉ። በአራት ክልሎችና በአዲስ አበባ ታይተዋል። ከዚህ ውስጥ ወደ ዘጠኝ የሚሆኑት በምርመራ ኮሌራ መሆኑ ተረጋግጧል። እንደሚታወቀው አጣዳፊ ተቅማጥና ትውከት የተለያዩ አይነት ተዋሲያ ሊያመጡት ይችላሉ። ከዛ ውስጥ አንዱ ቫይብሮ ኮሌሬ ነው። ይሄ ደግሞ በምርመራ ነው የሚገኘው። ከ360 በላይ ሰዎች በዚህ በሽታ ታማው ሕክምናቸውን አግኝተዋል። ከነዚህ ውስጥ ዘጠኙ ኮሌራ መሆኑ ተረጋግጧል። አንዱ አዲስ አበባ የሚገኝ ነው። እነዚህን እንግዲህ አጠቃላይ ለህብረተሰቡ ከንጽህና ጋር የተያያዘ ስለሆነ ቀ ለዚህ በሽታ ተጋላጭ ሆነው ህብረተሰቡን አዌርነስ ክሬት ማድረግ እንደዚሁም ታሞ ሲገኝ ደግሞ ሕክምናውን በፍጥነት እንዲያገኙ በማድረግ ህብረተሰቡ እንዳይጎዳ ወደ ሞት እንዳይዳረግ ስራ እየሰራ እንገኛለን ከሌሎች ሴክተሮች ጋር በጋራ መሰራት ስላለበትም መልስ ሴክተራል ኮላቦሬሽንም በከተሞች አካባቢ ላይ በከንቲባ በክልሎች ደግሞ በፕሬዚዳንት የሚመራ ታስክ ፎርስ ተቋቁሞ አጠቃላይ ሂደቱን እያየ የምንሄድበትም ፕሮቶኮል አዘጋጅተን እየሰራ እንገኛል። ጌታቸው ተድላይ ለጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ